በኢትዮጵያ ሕጻናትን ለስራ ማሰማራትና ጉልበት ብዝበዛን ለማስቆም የታቀደ ፕሮጀክት በተመረጡ ክልሎች ውስጥ ሊጀመር እንደሆነ ተገልጿል። ይህ ፕሮጀክት ከ ከአንድ ሺህ በላይ ቤተሰቦችንና ቁጥራቸው ከ12000 በላይ የሚሆን ልጆችን ህይወት ለመለወጥ የታሰበ ሲሆን የ220 ሚሊዮን ዶላር ነዋይ ወጪ እንደሚደረግበትም ተገልጿል። ዘገባው ነው ኢፎር ዋይ የተሰኘው የዚህ ፕሮጀክት መጀመሪያ በተደረገበት ወቅት የተሰራጩት የጽሁፍ መረጃዎች እንደሚያሳዩት ፕሮጀክቱ ሊረዳቸው ያቀደው ከ14 እስከ 17 ዓመት የሚገኙትን ታዳጊ ወጣቶች ነው። በኢትዮጵያ ውስጥ እድሜያቸው ከአስራ አምስት እስከ ሀያ አራት የሚሆናቸው ወጣቶች ማለትም በወጣት እድሜ ክልል ከሚገኙት ስልሳ ስምንት በመቶ የሚሆኑት ምንም አይነት ክፍያ በማያገኙበት የቤተሰብ ስራ ተጠምደው እንደሚገኙ ታውቋል። በከተማ ከሚኖሩ ወጣቶች መካከል ደግሞ ግማሽ የሚሆኑት በስራ አጥነት የሚሰቃዩ ሲሆኑ፣ ግማሾቹ ደግሞ መደበኛ ባልሆነው የስራ ዘርፍ መሰማራታቸውን ጥናቶች ያሳያሉ። ይህ ዛሬ ይፋ የተደረገው ፕሮጀክት ከዓላማዎቹ አንደኛው የሕፃናት ጉልበት ብዝበዛን ማስቀረት እንደሆነም በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሃስላክ አስገንዝበዋል። E4Y የተሰኘው ይህ ፕሮጀክት ይፋ የተደረገው ከዩናይትድ ስቴትስ የስራ ሚኒስቴር ወይም ዩኤስ ሌበር ዲፓርትመንት በተገኘ የ10 ሚሊዮን ዶላር እና ከወርልድ ቪዥን ጋር በተደረገው የወጪ መጋራት ከአንድ ሚሊዮን በላይ ወጪ ያለው ለአራት አመት ያህል የሚቆይ ፕሮጀክት ነው። አላማውም ለተወሰኑ ወጣቶች ትምህርትንና የሙያ ስልጠናን በመስጠት እንዲሁም ኑሮ ደጓሚ እድሎችን ለማመቻቸትና ለወጣቶቹና ለቤተሰቦቻቸው የማህበራዊ ጥበቃ መርሃ ግብሮችን ተደራሽ ለማድረግ በዝባዥ የስራ ሂደት በኢትዮጵያ እንዲቆም ማድረግ ነው። ፕሮጀክቱ በአማራና በደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚኖሩ አስራ ሁለት ሺህ ወጣቶች ሴቶችና ወንዶችን እንዲሁም ሰባት መቶ ሃምሳ ሺህ ኢትዮጵያን ቤተሰቦችን ተጠቃሚ ለማድረግ ዓላማ አለው። አምባሳደር ሀስላክ እንዳስረዱት የዚህ ፕሮጀክት ስያሜ እንደሚጠቁመው ኢትዮጵያውያን ወጣቶችን ሙሉ በሙሉ የሚያሳትፍ የሚያስተምር፣ ውሳኔ ሰጪ የሚያደርግ ስራ ያከናውናል። ይህን እውን ለማድረግም ከማህበረሰቡና ከአጋዥ ድርጅቶች ጋር በመተባበር የሚሰሩ ስራዎችን ዘርዝረዋል። ከአጋዥ ድርጅቶች ከአካባቢ አስተዳደር አካላትና ከማህበረሰቦች ጋር በመተባበር ፕሮጀክቱ ትምህርትን ማስፋፋት፣ ተሰጦ ባላቸው ሴቶችና ወንዶች ተማሪዎች መካከል ያለውን የቁጥር ልዩነት ማጥበብ፣ ከ14 እስከ 17 ዕድሜ ያላቸው ታዳጊ ወጣቶች ተስማሚ ስራ የሚያገኙበትን ሁኔታ ማመቻቸት፣ ለወጣቶችና ለቤተሰቦቻቸው የኑሮ መደጎሚያ እድሎችን ይበልጥ ማስፋትና ማህበረሰቡን በውሳኔ ሰጪነት የተሻለ ተሳትፎ እንዲያደርግ፣ በመጨረሻም በፕሮጀክት ተለይተው የታወቁ ወጣቶችና ቤተሰቦቻቸው የማህበራዊ ጥበቃ መርሃ ግብሮች ተደራሽነትን ይበልጥ ማስፋፋት ናቸው። ፕሮጀክቱ ተግባራዊ የሚደረግባቸው የደቡብ ብሔር ብሔረሰቦችና ሕዝቦች እና የአማራ ክልሎች መሆናቸውም ታውቋል። አቶ ሳሙኤል ሱጋሞ በወልድ ቪዥን ኢትዮጵያ የኢ ፎር ዋይ ፕሮጀክት ዲሬክተር ፕሮጀክቱ በእነዚህ ክልሎች ለምን እንዳተኮረ ለቪኦኤ ተናግረዋል። በነዚህ ሁለት ክልሎች አሁን በተደረጉ ጥናቶች የህፃናት ጉልበት ብዝበዛና የወጣቶች የስራ ሁኔታ አስቸጋሪነት ጎልቶ የሚታይበትና በህፃናት ጉልበት ብዝበዛም በጉልህ ህፃናትና ወጣቶች የሚሳተፉበት አልፎም ደግሞ አንዳንዶቹ አካባቢያቸውን ለቀው በስደት ወደ ሌሎች ሀገሮችም የሚሄዱባቸው አካባቢዎች ስላሉ እነዚህን አካባቢዎች በተለየ ሁኔታ በዚህ ፕሮጀክት ደርሶ እነዚህ ሁኔታዎች ለመለወጥ ስራ ለመስራት የተመረጡ አካባቢዎች ናቸው። እድሜያቸው ከአምስት እስከ 17 ዓመት የሚሆናቸው 18 ሚሊዮን ኢትዮጵያውያን ህጻናትና ታዳጊ ወጣቶች የጉልበት ብዝበዛ እንደሚፈጸምባቸው ይገመታል። የሀገሪቱ ህግጋት ህጻናት ጉልበታቸው እንዳይበዘበዝና በትምህርት ቤት እንዲውሉ የሚደግፏቸው ቢሆኑም የሚበዘበዙ የህፃናት ቁጥር ከፍ ያለ እንደሆነ ጥናቶች ያስረዳሉ። ይህንን ፕሮጀክት በይፋ ያስጀመሩት የኢትዮጵያ የስራና ማህበራዊ ጉዳይ ሚኒስቴር ሚኒስትር አቶ አብዱልፈታህ አብዱላሂ ሀሰንና በኢትዮጵያ የዩኤስ አሜሪካ አምባሳደር ፓትሪሺያ አስላክ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ